ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ፣ በጌታ የተወደዳችሁ ክቡራን አድማጮች፣ እግዚአብሔር አምላካችን በየዕለቱ እየመራን ለዚህች ምሽት እንድንበቃ ፈቃዱ ሆኖ ይኸውና ከቃሉ ማዕድ ደግሞ እንድንካፈል ሁኔታዎችን አመቻችቶልናል። እግዚአብሔር አምላካችን ሳንወጣ ሳንወርድ ነው የቃሉን ማዕድ በቤታችን ያካፍለናል፣ ይመግበናል። ምንም የማይሳነው ልዑል እግዚአብሔር አምላካችን የኔንና የእናንተን ሕይወት በቀኑ ስትባክን የነበረውን በዚህች ምሽት ደግሞ በቃሉ አማካኝነት ይቀርጻታል። የመንግሥተ ሰማያትን ታላላቅ ምስጢሮች የእርሱንም ድንቅ ሥራ እንድናውቅና እንድንረዳ ደግሞ ያስተምረናል። ይህ ትምህርት ወገኖቼ እቤታችን ድረስ እግዚአብሔር በራዲዮ አማካኝነት አዘጋጅቶ እንዲቀርብልን ሲያደርግ ምናልባት ቀላል መስሎ ሊታይ ይችላል። በብዙ ፈተና ውስጥ አልፎ ነው፣ ብዙ ውጣ ውረድም ኖሮት ነው። ይህንን ዝግጅት የሚረዱ ወገኖችን እግዚአብሔር ይባርካቸው እያልን በእውነት ወደ እግዚአብሔር ቃል መቅረብ መቻል አለብን። ይህ ሁሉ በቀላሉ ወደ እኛ አልደረሰም። እግዚአብሔር ግን ነገሮችን ሁሉ አሸንፎ በድል አድራጊነቱ እነሆ ቤታችን ቁጭ ብለን የእርሱን ቃል እንድንካፈል ሕይወታችንን በርሱ ቃል እንድትጠገንና እንድትፈወስ እንድትበለጽግማ አድርጓል። ይህ ታላቅ በረከት ነው። የእኛ ጌታ ድንቅ አምላክ ነው። የኔ ጌታ ኢየሱስ ነው።

Became the la la በጣም ቀንበር የሚሰብርሎ ለእግዚአብሔር አምላክ አበሳችንን ከኛ ላይ የሚያራግፍ የእግዚአብሔር ልጅ መድኃኔ ዓለም ስሙ ለዘላለም ይክበር ይመስገን። አዎ ለሰው ልጅ ሰላምን የሚሰጥ ሞቶ ሞትን ድል ያደረገ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። አንዳንድ ጊዜ የጌታችንን ትንሣኤ ስናስብ በምግብና በመጠጥ ብቻ መሆን የለበትም። ያ ሌላ ታሪክ ነው። ኢየሱስ ክርስቶስን ስናስብ ግን ሞቱን ስቃዩን ሕመሙን፣ ትንሣኤውንም ጭምር መሆን አለበት። በዚያ ለእኔና ለእናንተ በከፈለው ዕዳ ውስጥ ደግሞ ደሙ አለ። ደሙ ደግሞ እኔና እናንተ ንገሥቶናል። ሰባና ስልሳ ሦስት መቶ ሀምሳ አራት መቶ ወይንም ደግሞ በወርቅ በአልማዝ የሚለወጥ አይደለም። ኢየሱስ ክርስቶስ ደሙ እጅግ ክቡር እነሆ የኔና የእናንተን ኀጢአት የሚደመስስ ነው። ለዘላለም ስሙ ይባረግ እናመስግን። ጌታ እግዚአብሔር አምላካችን ሆይ የኔንና የወገኖቼን የአድማጮቼን ሕይወት በልጅህ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ለውጠህ ደግሞ የመንግሥተ ሰማያትን ቋንቋ ስለሰጠህን ሰጠህን በቤትም አንድ ላይ ስለ ሰበሰብከን፣ እግሮቻችን ተቀድሰው በቤት ይቆሙ ዘንድ ደግሞ እግዚአብሔሮች ስለ መረጥከን፣ ከቅዱሳንም ጉባኤ ስለ ደመርከን እናመሰግንሃለን። በዚህች ምሽት ድንቅ የሆነውን ቃልህን ለባሪያዎች እግዚአብሔር ሆይ፣ በዚህች ምሽት እንድትናገረን እንለምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስም አሜን። ውድ አድማጮቼ፣ ባለፈው ምሽት ክፍለ ጊዜ ጥናታችን የማቴዎስ ወንጌል ምዕራፍ 20ን ትምህርት ጨርሰን ወደ ምዕራፍ 21 ተሸጋግረን እንደነበረ ታስታውሳላችሁ። በዚያ ውስጥ ኢየሱስ ክርስቶስ በአሸናፊነት ወደ ኢየሩሳሌም መግባቱንም ተመልክተናል። ዛሬ ደግሞ የዚያን ቀጣይ ክፍል ይዘንላችሁ ቀርበናልና እንደ ወትሮው ሁሉ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የማቴዎስ ወንጌል ምዕራፍ 21 ከቁጥር 6 እስከ 9 ያለውን ተመልከቱ። መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ አነጠፉ፣ ሌሎችም ከዛፍ ጫፍ ጫፉን እየቈረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳህና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር ይላል። ጌታ ኢየሱስ ከአሁን ቀደም ወደ ኢየሩሳሌም በዚህ መንገድ እንዳልመጣ በዮሐንስ ወንጌል ውስጥ እንመለከታለን። የበጎች በር ተብሎ በሚጠራው ለመሥዋዕት የሚቀርቡ በጎች በሚሰበሰቡበት ስፍራ አቅጣጫ በዓላማና በፈቃዱ ራሱን ሳይገልጥ መጥቶ እንደነበር እንረዳለን። ዛሬ ግን በተለየ ሁኔታ በግልጽ እንደ ንጉሥ ሰዎች ሁሉ እየተመለከቱት፣ እየዘመሩለትና ልብሳቸውን እያነጠፉለት ነበር የገባው። ስለዚህ ሰዎች ሊቀበሉት ወይም ላይቀበሉት እድሉ ነበራቸው። እስቲ ቁጥር ዐሥርና ዐሥራ አንድን እንመልከት። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ ይላል ጌታ ኢየሱስ ኢየሩሳሌም ጥሪውን እንድትሰማና ወደ እግዚአብሔር እንድትመለስ ለመጨረሻ ጊዜ አስጠነቀቃት። ሁለተኛው የቤተ መቅደስን ማንጻት የሚያወሳውን ክፍል ደግሞ ከቁጥር ዐሥራ ሁለትና ዐሥራ ሦስት እንመለከታለን። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው ይላል። ይህ ከባድ አነጋገር ነው። አይደለም እንዴ? ድል አድራጊ ሆኖ መግባት ወይም ለአሸናፊነት መግባት ስለሚባለው ስለ ጌታ ኢየሱስ ወደ ኢየሩሳሌም አገባብ አንዳንድ እውነቶችን ልነግራችሁ ወዳለሁ። በመጀመሪያ ደረጃ ድል አድራጊ ሆኖ መግባት የሚለው አባባል ትክክለኛ አይመስለኝም፤ ምክንያቱም በትንቢተ ዘካርያስ የተነገረው የትንቢት ቃል ከፊሉ ብቻ የተፈጸመ በመሆኑ ነው። ጌታ ኢየሱስ ወደ ኢየሩሳሌም የመጣው አዳኝ ለመሆን ነው። ለመጨረሻ ጊዜም ራሱን የገለጸው በዚህ ጊዜ ነበር። የወንጌሎችን እውነት ስንመረምር ጌታ ኢየሱስ ወደ ኢየሩሳሌም በሦስት የተለያዩ ጊዜያት እንደገባ እናስተውላለን። በመጀመሪያ የገባው በሰንበት ቀን ነበር። በዚያን ጊዜ ገንዘብ ለዋጮች አልነበሩም። ስለሆነም አካባቢውን ተመልክቶ አልፎ ሄዷል። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ፣ ዞር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከአስራ ሁለቱ ጋር ወደ ቢታንያ ወጣ ይላል ማርቆስ ምዕራፍ 11 ቁጥር 11። በዚህን ጊዜ የገባው እንደ ካህን ነበረ። ልብ በሉ። በዚህን ጊዜ ጌታችን የገባው ወደ ኢየሩሳሌም እንደምን ሆኖ እንደ ካህን ሆኖ ነበረ ሁለተኛ ጊዜ ወደ ኢየሩሳሌም የገባው ከሳምንቱ በመጀመሪያ ቀን ማለትም በእውድ ቀን ነበር በዚያን ጊዜ የገንዘብ ለዋጮች ነበሩ ስለ ሆነም ቤተ መቅደሱን አነጻ በዚህ ጊዜ የገባው እንደ ንጉሥ ሆኖ ነበረ ለሶስተኛ ጊዜ የገባው በሰኞ ዕለት ማለትም ከሳምንቱ በሁለተኛ ቀን ነበረ በዚያን ጊዜ ለኢየሩሳሌም አለቀሰላት ወደ መቅደስም ገብቶ አስተማረ ፈወሰም ጌታችን በሦስተኛ ጊዜ እንደ ነቢይ ነበር የገባው። በመጀመሪያ እንደ ካህን፣ በሁለተኛው እንደ ንጉሥ፣ በሦስተኛው እንደ ነቢይ ሆኖ ነበር የገባው። በማቴዎስ በማርቆስና በሉቃስ የተጠቀሱትን ሦስት አይነት አገባቦች ስናስተውል ጌታ ኢየሱስ በሦስት የተለያዩ ጊዜያት እንደገባና ሦስቱም አገባቡ በዓላማ እንደሆነ እንረዳለን። የገባውም እንደ ካህን እንደ ንጉሥና እንደ ነቢዮን ሆኖ፣ ከዚያም በየዕለቱ ወደ ቢታንያ ይመላለስ ነበር፤ እስከ ተያዘበት ጊዜ ድረስ በከተማዋ ውስጥ አላደረም። ለድል የገባው ጌታ ኢየሱስ ድል አድራጊ ሆኖ መግባቱ እየተፈጸመው በመስቀል ነው። ነገር ግን በፍጹም ድል ዳግመኛ እንደሚመጣ እናምናለን። የዕብራውያን ጻፊ ይህንን እውነት በሚያስደንቅ ሁኔታ አቅርቦታል። እንዲሁ ክርስቶስ ደግሞ የብዙዎችን አጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ አጢአት ይታይላቸዋል ይላል፣ ዕብራውያን ምዕራፍ 9 ቁጥር 28 በትንቢተ ዘካርያስ ምዕራፍ 14 ቁጥር 4 እንደሚያስተምረው ጌታ ኢየሱስ ዳግመኛ በሚመጣበት ጊዜ እግሮቹ በደብረ ዘይት ተራራ ላይ ያርፋሉ። ያም የድል አድራጊነቱን መግባት ፍጹም ያደርገዋል። ከአሁን በፊት ወደ ኢየሩሳሌም የገባባቸውን ሦስት ጊዜያት የድል አድራጊነት መግባት ብዬ ለመጥራት ይቸግረኛል። ምክንያቱም ጌታ ኢየሱስ ወደ ኢየሩሳሌም የገባው ለእኔና ለእናንተ እዚህ ላይ አስተውሉ። ለእኔና ለእናንተ በመስቀል ላይ ለመሞት በመሆኑ ነው። ጌታ ኢየሱስ ቤተ መቅደሱን ካነጻ በኋላ ብዙ ሰዎች ከእርሱ እርዳታን ፈልገው መጡ። ቁጥር አሥራ አራትን ተመልከቱ። በመቅደስም እውሮችና አንካሶች ወደ እርሱ ቀረቡና፣ ምን ያደረጋቸው ይላል? ፈወሳቸው ይላል ማቴዎስ ብዙ ሕዝብ መፈወሱን ትኩረት እንደ ሰጠበት ከዚሁ ክፍል መረዳት እንችላለን። ከቁጥር ዐሥራ አምስት እስከ ዐሥራ ሰባት ያለውንም እንዲሁ ተመልከቱ። ነገር ግን የካናት አለቆችና ጻፎች ያደረገውን ድንቃድንቅ፣ በመቅደስም ሆሳይና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቈጥተው፣ እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስ አዘጋጀ የሚለውን ቃል ከቶ አላነበባችሁምን አላቸው። ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረህ ይላል። ትቶአቸው ሄደ የሚለው የሚያሳየው የሃይማኖት መሪዎችን እንደ ተቃወማቸው ነው። ከከተማ ወደ ቢታንያ ወጣ፣ በዚያም አደረህ ይላል። ከአሁን ቀደም እንደተገለጸው ጌታ ኢየሱስ እስከ ተያዘበት ሌሊት ድረስ በኢየሩሳሌም አድሮ አያውቅም ነበረ። በማግስቱ ግን ወደ ከተማይቱ ይገባ ነበረ። ይህንን ቀን ነው ሉቃስ የመጨረሻ የድል አድራጊነት መግባት የሚለው። ስለ ተረገመችው በለስ ደግሞ ከቁጥር ዐሥራ ስምንትና ዐሥራ ዘጠኝ እንመለከታለን። በበለሷ ላይ የደረሰውን መርገም በተመለከተ ማብራሪያ ለመስጠት እጅግ አስቸጋሪ ነው። በለሷ ወገኖቼ፣ በማቴዎስ ወንጌል ምዕራፍ 24 እንደምንመለከተው የእስራኤል ምሳሌ ናት። ልብ በሉ በቁጥር ዐሥራ ስምንትና ዐሥራ ዘጠኝ ውስጥ የተጠቀሰችው በለስ በምዕራፍ 24 እንደምንመለከተው የእስራኤል ምሳሌ ሆነ እናገኛታለን። ጌታ ኢየሱስ ወደ ኢየሩሳሌም በመጣ ጊዜ ምንም ያገኘባት ፍሬ አልነበረም። የሚታየው ሕይወት የሌላው ሃይማኖታዊ ሥርዓት ብቻ ነበር። ይህም ደግሞ እግዚአብሔር የጠላው ነገር ነው። የሃይማኖት መልክ ነበራቸው፣ ኃይሉ ግን አልነበራቸውም። ልክ በለሲቱ ቅጠል ብቻ እንደነበረች ምንም ፍሬ እንዳልተገኘባት ሁሉ እነዚህም ሰዎች ለእግዚአብሔር ክብር የሚሆን እርሱ ደስ የሚሰኝበት ምንም አይነት መንፈሳዊነት አልነበራቸውም። ዛሬም ቢሆን በውጫዊ ድርጅቷ መልካም መስላ የምትታይ፣ ጀርባዋን ግን ለኢየሱስ ክርስቶስ የሰጠችውን ቤተ ክርስቲያን ጌታ እንደሚቀጣ የታወቀ ነው። በከተማችን እንዲሁም በአካባቢያችን ያሉ ቤተ ክርስቲያኖች እንደምትታዘቡትና እንደምትመለከቱት ሃይማኖታዊ ሥርዓታቸው እንጂ መንፈሳዊነታቸው ጎልቶ የሚንጸባረቀው ስንቶቹ ናቸው? ይዘመርባቸዋል፣ ይመለክባቸዋል፣ ይቀደስባቸዋል ነገር ግን ጌታ ደስ የሚሰኝበት እውነተኛ መንፈሳዊነት ፍሬ ግን ሲገለጥባቸው አይታዩም። ለሃይማኖታዊ ሥርዓታቸው ቀና ይመስለው ጌታ ኢየሱስን ወደ ውጭ የሚገፉ የአምልኮ ቤተ መቅደሶች ዛሬም በባዶነታቸው ያለ ጌታ ኢየሱስ ቆመው ሕዝቡን ሲያስተናግዱ ሳይ ልቤ እጅግ ያዝናል። ወገኖቼ እግዚአብሔር እውነቱን እስኪገልጥላቸው ድረስ ልንጸልይላቸው ይገባናል እንጂ አንፍረድባቸው። የቤተ ክርስቲያን ራስ ጌታ ኢየሱስ ምን ያክል ያዝን ይሆን? በበለሷ ላይ የተደረገው ነገር ምሳሌያዊ ትርጉም አለው። የእስራኤልን ሕዝብ ረገመ። ሕዝቡም ላይ አሰቃቂና አጥፊ ቅጣት በሰባ ዓመተ ምህረት ደረሰባቸው። በእኔና በእናንተ ወገኖቼ ይህ ቅጣት እንዳይደርስብን። አዎ ቅጠል ብቻ ሆነን ሳንገኝ ፍሬ የምናፈራ ሰዎች መሆን መቻል አለብን። ኢየሱስ ክርስቶስ የእግዚአብሔር ልጅ ደግሞ ይርዳን። ቁጥር ሃያ ደቀ መዛሙርቱ ሚና አይተው በለሲቱ ያን ጊዜውን እንዴት ደረቀች ብለው ተደነቁ ይላል ይህ ለእነርሱ አስደናቂ ነገር የነበረ ከቁጥር 21 እስከ 2 ያለውንም ተመልከቱ። ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም፣ በበለሲቱ እንደሆነባት ብቻ አታደርጉም፣ ነገር ግን ይህንን ተራራ እንኳ ተነቅለህ ወደ ባሕር ተወርወር ብትሉት ይሆናል። አምናችሁም በጸሎት የምትለምኑትን ሁሉ ምን ታደርጋላችሁ? አላቸው። ትቀበላላችሁ አላቸው። ጌታ ኢየሱስ ወገኖቼ ለጸሎት እምነት እንደሚያስፈልግ አበክሮ እያስተማራቸው ነበረ። ልብ በሉ፣ ለጸሎት እምነት እንደሚያስፈልግ እያስተማራቸው ነበር። እኔና እናንተስ እምነት አለንን? ወገኖቼ ምን ለማለት እንደፈለግኩ ይገባቸዋል። አዎ፣ እነርሱ ግን በለሲቱ ወዲያውኑ እንዴት እንደደረቀች አይተው በጣም እያደነቁ ይገረሙ ነበር። ጌታ ኢየሱስ እነርሱም እምነት ቢኖራቸው በጸሎት ታላላቅ ታምራትን ማድረግ እንደሚችሉ አስገነዘባቸው። መቼም ጸሎታችን ወይም በጸሎት የምናደርገው ተአምራት በለስን ማድረቅ ወይም ተራራን ከአንድ ቦታ ወደ ሌላ ቦታ ማዘዋወር እንዳልሆነ ልናስተውል ይገባናል። ለማንኛውም ሰው ተራራዎችን ማየት እንደሚያስደስተው እኔም ተራሮችን ሳይ ደስ ይለኛል ሁልጊዜ ተራሮችን በማየት ሐሴት አድርጋለሁ መዝሙረኛው ዳዊት ተራሮችን እየጠቀሰ ስለ እግዚአብሔር መልካምነት ብዙ ነገሮችን ተናግሯል ተራሮቹ በራሳቸው ደስታን አይሰጡትም ነገር ግን እነርሱን ሲያይ የሚመጣለት ሐሳብ ግን ለደስታው ምንጭ ነው የእግዚአብሔርን ታላቅነት ከተራሮች ጋር እያነጻጸረ ከተናገረበት ጥቅስ አንዱ በመዝሙር አንድ መቶ ሃያ አንድ። በቅንፍ ማለቴ ነው። በመዝሙር 121 የሚገኘው ነው። እንዲህ ይላል፣ ዐይኖቼን ወደ ተራሮች አነሣው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው ይላል። ቁጥር አንድና ሁለትን ተመልከቱ። ተራሮችን እሳይ ረዳቴ ይሆናሉ ብዬ አይደለም። ነገር ግን ከተራሮች በላይ ከበለስ ዛፍም በላይ የሆነ የእነዚህ ፍጥረታት ፈጣሪ የሆነ ታላቅና ረዳት የሚሆን ጌታ እግዚአብሔር እንዳለ አስተውላለሁ። ስለዚህ ጉዳይ ተራራን ማስወገድ ወይም የበለስ ዛፍን ማድረቅ ሳይሆን ከዚህ የበለጠና እጅግ አስፈላጊ የሆነ ተአምራት አለ። የጌታ ኢየሱስ የክብር ወንጌል በሚሰበክበት ጊዜ የሰዎች ሕይወት መለወጡ፣ ደካማ የሆነው ሰውም የእግዚአብሔርን ቃል በእግዚአብሔር መንፈስ ኃይል መግለጡ ይህ ታላቅ ተአምራት ነው እግዚአብሔር ሁል ጊዜ ከቃሉ ጋር ነው ወገኖቼ እርሱ ቃሉን በተአምራት ያጸናል እኛ የሚያስፈልገን ግን እምነት ብቻ ነው እግዚአብሔር ይርዳን በቁጥር 23 ደግሞ ተፈታታኝ ጥያቄን እንመለከታለን ጌታ ኢየሱስ እንደገና በሃይማኖት ባለሥልጣኖት ፈታኝ ጥያቄ ሲቀርብለት ነው የምንመለከተው የሃይማኖት መሪዎቹ ጌታ ኢየሱስ ባደረጋቸው ነገሮች ሁሉ የሚከፉና የሚጠሉትም ነበሩ። ጌታ ኢየሱስ ስላደረገው ነገር ሳይሆን ስለ ሌላ ነገር ነበር የሚጠይቁት። በዚህ ክፍል ማለትም በቁጥር ሦስት ይህን የሚያደርጉት እርሱ ስላደረጋቸው ተአምራት ለምን እንዲህ ያደረግህ ብሎ ለመጠየቅ ምንም ሕጋዊ መሠረት ስለሌላቸው ነው። ስለሆነም ስለ ሥልጣኑ ጠየቁት። እስቲ ቁጥር ሦስትና አራትን አንድ ላይ እናንብብ ወደ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች ወደርሱ ቀረቡና በምን ሥልጣን እነዚህን ታደርጋለ ይህንስ ሥልጣን ማን ሰጠ አሉት ኢየሱስም መልሶ እኔ ደግሞ አንዲት ነገር እጠይቃችኋለሁ እናንተም ያቺን ብትነግሩኝ እኔ ደግሞ እነዚህን በምን ሥልጣን እንዳደርግ ነግራችኋለሁ ሲል ይመልስላችኋል ለእነርሱ የእርሱ ጥያቄ ደግሞ እንዲህ የሚል ነበረ የዮሐንስ ጥምቀት ከወዴት ነበረች ቁጥራ አምስትና ስድስትን ተመልከቱ። ከሰማይን ወይስ ከሰው አላቸው። እነርሱም እርስ በርሳቸው ሲነጋገሩ ከሰማይ ብንል እንኪያስ ስለምን አላመናችሁበትም ይለናል፣ ከሰው ግን ብንል ዮሐንስን ሁሉም እንደ ነቢያ ያዩታልና ሕዝቡን እንፈራለን አሉ ሲል ይናገራል። እነዚህ የሃይማኖት መሪዎች ጌታ ኢየሱስን በወጥመዳቸው ሊያጠምዱት ነበር የሞከሩት። እርሱ ግን መልሶ እነርሱን በማመንታት ውስጥ ጣላቸው። የመጥምቁ ዮሐንስ ጥምቀት ከምድር ወይስ ከሰማይ መሆኗን ስትነግሩኝ በምን ሥልጣን ይህን እንዳደረጉ እነግራችኋለሁ አላቸው። ከሰማይ ብሎ ቢመልሱለት እኔም በዚያው ሥልጣን ነው የምሠራው ብሎ ይመልስላቸው ነበር እነርሱ ግን ከሰማይ ብሎ አልመለሱለትም። የመጥምቁ ዮሐንስም ሆነ የኢየሱስን ሥልጣን ስላልተቀበሉ ከሰማይ ነው ብሎ ሊመልሱ አልፈለጉም። ቁጥራ ሰባትን ተመልከቱ። ለኢየሱስም መልሰው አናውቅም አሉት። እርሱም ደግሞ እኔም በምን ሥልጣን እነዚህን እንዳደርግ አልነግራችሁም አላቸው ይላል። በዚህ ሁኔታ የሚፈጠረውን የሐሳብ ውጥረት መገመት አያስቸግርም። ጌታ ኢየሱስ የሃይማኖት መሪዎችን በግልጽ ሊነቅፋቸውና በሕዝብ ፊት ሥራቸው የተሳሳተ መሆኑን ሊያስታውቅ በምሳሌ ያስተምር ጀመረ። ይህንንም ደግሞ ከቁጥር 28 እስከ 31 ውስጥ ስለ ሁለቱ ልጆች ምሳሌ ጌታ የተናገረውን መመልከት ትችላላችሁ። ይህ ምሳሌ በጊዜው ለነበሩት የሃይማኖት መሪዎች ከፍተኛ ዘለፋ ነበረ። ኢየሱስ ራሱን ለአባቱ ለመሥራት ፈቃዱን ከሰጠ በኋላ ሳይሠራ እንደቀረው ልጅ ነው የቆጠራቸው። ከዚህም የተነሳ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ከእነዚህ ከሃይማኖት መሪዎች እንደሚቀድሙ በዚሁ ከቁጥር 28 እስከ 31 ባለው ውስጥ ሲናገራቸው እንመለከታለን። ምሳሌው ዛሬም ቢሆን እውነት ነው። አንዳንድ ሰዎች የቤተ ክርስቲያን አባል በመሆናቸው ብቻ ክርስቲያን የሆኑና ወደ መንግሥተ ሰማያት የሚገቡ ይመስላቸዋል። ነገር ግን አይደለም። የቤተ ክርስቲያን በዓላት ቢያከብሩ ለአእምሮአቸው እርካታ ሲሉም የቤተ ክርስቲያንን መሠረተ እምነት ቢቀበሉም የሕይወት ለውጥን ካላገኙ የእግዚአብሔር ልጆች ናቸው ለማለት አይቻልም ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 17ን ተመልከቱ። ቀራጮችና ጋለሞቶች ለኀጢአተኝነታቸውን ተረድተው ለደህንነት ወደ ክርስቶስ መጡ። ንስሐ ገብተው ጌታን ስለ ተቀበሉ እርሱም ተቀበላቸው። ቁጥር ሰላሳ ሁለትን ተመልከቱ ዮሐንስ በጽድቅ መንገድ መጥቶላችሁ ነበርና አላመናችሁበትም። ቀራጮችና ጋለሞቶች ግን አመኑበት እናንተ ሚና አይታችሁ ታምኑበት ዘንድ በኋላ ንስሓ አልገባችሁም ይላቸዋል። የሃይማኖት መሪዎች የነበሩት በውጫዊ ሁኔታቸው በሃይማኖታዊ አልባሳት ያሸበረቁ ይሁኑ እንጂ ውስጣቸው ምንም መንፈሳዊነት የሌለበት ነበር። አንድ ሰው ግን ጌታን ሲቀበል ውስጡ ፈጽሞ አዲስ ይሆናል። ጌታ ኢየሱስ እንደገና ለእነዚህ ሰዎች በምሳሌ ይናገራቸዋል። ይህንን የወይኑ ስፍራና የባለቤቱን ምሳሌ ከቁጥር 33 እስከ 38 ባለው ስፍራ መመልከት ትችላላችሁ። ይህ በቀጥታ ለሃይማኖት መሪዎች የሚናገርና የመጨረሻ ማስጠንቀቂያ ምሳሌ ነው። በምሳሌ ውስጥ ጌታ ሲናገር በመጨረሻም የሚወደውን ልጁን ላከ የሚለውን የጠቀሰው ስለ ራሱ ነበረ። ልጁ በመካከላቸው ተገልጦ በፊታቸው እያለ ሊቀበሉት አልወደዱም። ስለሆነም በምሳሌው ላይ በልጁ ምን ሊያደርጉ እንደተዘጋጁ ገለጸላቸው። ቁጥር 39ን ስንመለከት ይዘውም ከወይኑ አትክልት አወጡትና ገደሉት ይላቸዋል ይህ ለእነዚህ ሰዎች እጅግ አስፈሪ ነገር ነው እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል እነርሱም ክፉዎችን በክፉ ያጠፋቸዋል የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጣቸዋል አሉት ይላል ቁጥር አርባና አርባ አንድን መመልከት ይቻላል። አሁን ደግሞ ወደ ብሉይ ኪዳን መጻሕፍት እንዲያተኩሩ በማድረግ ስለ ተናቀው ድንጋይ ምሳሌ እንደሚከተለው ይናገራቸዋል። ኢየሱስም እንዲህ አላቸው ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ ለዐይኖቻችንም ድንቅ ነው የሚለውን ከመጽሐፍ አላነበባችሁምን ይላቸዋል። ጌታ ኢየሱስ መንግሥተ ሰማያት የሚለውን አገላለጽ የእግዚአብሔር መንግሥት በሚለው መተካቱ እጅግ የሚያስደንቅ ነው ይህ የሚያሳየን በእግዚአብሔር መንግሥት ያለ ልዩነት ያመኑ አሕዛብን ሁሉ ለማካተት መዘጋጀቱን ነው የእግዚአብሔር መንግሥት ከእናንተ ተወስዳ ፍሬ ለምታፈራ ለሌላ ተሰጠች ነው የሚላቸው ከእናንተ ሲል ከአይሁድ ማለቱ ሲሆን ፍሬ የምታፈራ የሚላት ደግሞ ቤተ ክርስቲያንን ነው እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገናችሁ ይላል። አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ዘጠኝ ቅዱስ ሕዝብ የተባለችው ቤተ ክርስቲያን ናት። ቁጥር አርባ አራትን ተመልከቱ። በዚህም ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል ይላል። በዚህም ድንጋይ ላይ የሚወድቅ ይቀጠቀጣል የሚለው ቃል ከኢየሱስ ክርስቶስ የመጀመሪያ መምጣት ጋር የተያያዘ ነው። እርሱ ቤተ ክርስቲያን የተመሠረተችበት አለት ነውና ከተመሠረተው በቀር ማንም ሌላ መሠረት ሊመሠርት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል አንደኛ ቆሮንቶስ ምዕራፍ 3 ቁጥር አሥራ አንድን ልብ ይሏል። በዚህ ድንጋይ ላይ መውደቅ ወደ እርሱ ለደህንነት መምጣት ነው። ክርስቶስን አለመቀበልህ ግን በድንጋዩ እንደ መፈጨት ነው። ነቢዩ ዳንኤል በምዕራፍ ሁለት ቁጥር ሠላሳ አራት ቁጥር አርባ አራት ቁጥር አርባ አምስት ልድገምላችሁ። በዳንኤል ምዕራፍ ሁለት ቁጥር ሰላሳ አራት ቁጥር አርባ አራትና ቁጥር አርባ አምስት እንደተናገረው ድንጋዩ እንደሚፈጭ ክርስቶስ በዳግም ምጻቱ የተቃወሙትን ሁሉ በፍርድ ይፈጫቸዋል። ቁጥር አርባ አምስት የካህናት አለቆችና ፈሪሳውያንም ምሳሌዎቹን ሰምተው ስለ እነርሱ እንደተናገረ አስተዋሉ ይላል። እነዚህ ሰዎች ጌታ ስለ ምን እንደሚናገር ያውቃሉ። ዛሬ ብዙ ሰዎች ይህ ምሳሌ ለእነርሱ ምንም ትርጉም እንደሌለው ያስባሉ። ነገር ግን ይህ ምሳሌ ለሚያስተውሉት ሁሉ ይልቁንም ወደ ቤተ ክርስቲያን በመመላለስ ሕይወት ብቻ ለሚኖሩት በቀላሉ አማርኛ ለቤተ ክርስቲያን ደንበኞች ትልቅ ማስጠንቀቂያ ነው። ቁጥር 46 የመጨረሻው ክፍላችን ነው፣ እናንብበው። ሊይዙትም ሲፈልጉ ሳሉ ሕዝቡ እንደ ነቢይ ስላዩት ፈሯቸው ይላል። የሃይማኖት መሪዎች ጌታ ኢየሱስን ለመግደል የፈለጉ ቢሆንም ሕዝቡ ግን እንደ ታላቅ የእግዚአብሔር ነቢይ ስለሚመለከቱት ፈርተው ነበር። ወዳጆቼ ሆይ ዛሬ የቤተ ክርስቲያን ደንበኞች ነን ወይንስ ጌታ ኢየሱስ ክርስቶስን እንደ ንጉሥነቱ በሕይወታችን ላይ አንግሰናል? ጌታ ኢየሱስ ታማኝ ንጉሥ ነው። እኛም ታማኝ ልጆች ሆነን እንመላለስ። ደህና ደሩ።

ዘንድ እሱ ተናገረ ዘንድ እሱ ሰው አይደለም። ሳራን የተናገረ ለሳራ እንደተናገረ አደረገው

ሰማይ ምድር ቢያልፍ ይቀላል። ይናገራል ይናገራ ያደርግ ይናገራል። ሰማይ ምድር ቢያልፍ ይቀላል። ሀሰትን ይናገር ዘንድ ጌታ ሰው አይደል።